the voice of America የመላው ኢትዮጵያ አንድነት ድርጅት መኢአድ ያዳሳሪ ነው ያለውን የአልጀርሱን ስምምነት የኢህአዴግ ስራ አስፈጻሚ መቀበሉ ኃላፊነት የጎደለው ተግባር ነው አለ። የድንበር ኮሚሽኑን ውሳኔንም በጥብቅ እንደሚቃወሙ ገለጸ። ኢትዮጵያ ሕዝብ በጉዳዩ ላይ እንዲወያይበት መንግስት መድረኮች እንዲያዘጋጅ ጠይቋል። መለስካቸው አማ ዝርዝር አለው። መኢአድ በጠራው ጋዜጣዊ ጉባኤ ያሰራቸው የጽሑፍ መግለጫ ሰሞኑን በተለያዩ የሀገሪቱ ክፍሎች ሲሰሙ የሰነበቱትን የተቃውሞ ድምፆች የሚያስተጋባ ይመስላል። የኢህአዴግን ሥራ አስፈጻሚ ኮሚቴ በሚከስ ድምፀትም የመግለጫውን ርዕስ አሳሪ የሆነውን የአልጀርሱን ስምምነት ያለ ኢትዮጵያ ሕዝብ ይሁንታ ተቀብያለሁ ማለት ኃላፊነት የጎደለው ተግባር ነው ብሎታል መኢአድ። ቀጥሎም ኢህአዴግ ከ27 ዓመታት በፊት ሥልጣን ከያዘበት ጊዜ ጀምሮ በሀገሪቱ ጥቅም ላይ ክህደት ፈጽሟል ሲል የተለያዩ ድርጊቶችንና ሁነቶችን ይዘረዝራል፣ ያስታውሳል። የድንበር ኮሚሽኑን ውሳኔ መቀበል ግን ባድመን ጨምሮ በርካታ የኢትዮጵያ ግዛቶችን ሙሉ ለሙሉ ለኤርትራ የሰጠ የኢትዮጵያን ጥቅም የደፈረ በወቅቱ በነበረው ጦርነት ደማቸውን ያፈሰሱ ከመቶ ሺህ በላይ ዜጎችን መሥዋዕትነት ያረከሰ ውሳኔ ነው ብሎታል። በአጭሩ ውሳኔው ወረራንና ጥፋትን የሚሸልም ነው ይላል መያድ አቶ ይበቃል ደሳለኝ የድርጅቱ የወጣቶች ጉዳይ ኃላፊ የመላው ኢትዮጵያ ንና ድርጅት መያድ በአልጀርሱ ስምምነት መሰረት የተቋቋመውን የቦርድን ኮሚሽን ውሳኔ መቀበል አንደኛ የሀገር ክደት ሁለተኛ በምንም መስፈርት በኤርትራና በኢትዮጵያ መካከል ያለውን ቀውስ የሚፈታ ሳይሆን እንደውም የሚያባብስ መሆኑ ሶስተኛ፣ ኢትዮጵያም መጀመሪያ የወረረው ሻቢያ ሆኖ እያለ የሻቢያን ፍላጎት ማሟላትና ለሻቢያ ባድመን መሸለም ወረራና ጥፋትን ማበረታታት ነው ብለን እናምናለን። መያድ ባወጣው መግለጫ መሰረት ቢሆን ኢህአዴግ በዚህ ጉዳይ ብቻውን የመወሰን ስልጣን የለውም። ስለሆነም ኢህአዴግ ከኢትዮጵያ ህዝብና በኢትዮጵያ ጉዳይ ላይ ያገባኛል ከሚሉ ድርጅቶች ጋር በመነጋገር አፋጣኝ መፍትሄ እንዲሰጠው ይጠይቃል፣ ይላል መግለጫው። አክሎም ካቀረባቸው ጥያቄዎችና የተቃውሞ ነጥቦች መካከል ጥቂቶቹን አቶ የበቃል ደሳለኝ ዘርዝረዋቸዋል። መንግስት ውሳኔውን ተቀብሎ ወደ ተግባር ከመግባቱ በፊት የኢትዮጵያ ሕዝብ እንዲወያይበትና ሀሳብ እንዲሰጥ መድረክ እንዲመቻች አጥብቀን እንጠይቃለን። በሀገር ውስጥም ሆነ በውጭ ሀገር በሰላማዊ መንገድ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ከመንግስትና ከሕዝብ ጋር በመሆን በጉዳዩ ላይ እንዲመካከሩበት እንጠይቃለን። በአልጀርሱ ስምምነት የቀረቡት ጭብጦች የኢትዮጵያንና የኢትዮጵያውያን ብሔራዊ ጥቅም የሚጎዱ በመሆናቸው እንደገና ሊጤኑ ይገባል። የድንበር ኮሚሽን ውሳኔ በአካባቢው የሚኖሩትን ማህበረሰቦች ማንነት አደጋ ውስጥ የሚጥልና ለሁለት ሊከፈሉ የማይችሉ የእምነት ተቋማትን፣ የመቃብር ስፍራዎችን፣ መኖሪያ ቤቶችን፣ ትምህርት ቤቶችን ከሁለት የሚከፍልና ቤተሰብንና ዘመድ አዝማድን የሚመትን በመሆኑ ውሳኔውን አጥብቀን እንቃወማለን። የኢህአዴግ ሥራ አስፈጻሚ ኮሚቴ በአልጀርሶ ስምምነትና በድንበር ኮሚሽን ውሳኔ ላይ የወሰደውን አቋም ይፋ ካደረገ በኋላ በአብዛኛው የተቃውሞ ድምፆች ከተለያዩ ማዕዘናት እየተሰሙ ናቸው። የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ፣ የሥራ አስፈጻሚውን ውሳኔ እንደ ተቀበለ ይታወቃል። መንግሥት እስከ ዛሬ በአቋሙ እንደ ጸና ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።